ቢና ቪኦኤ። ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ ታክሲው ሞልቷል። ጋቢና ቪኦኤ አስገባች። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ጽዮን ግርማ ነኝ። ለዛሬ ያሰናዳናቸውን ዝግጅቶች ይዘን ከመስታወት አራጋው ጋር አብረናችሁ እንጓዛለን። ሰላም፣ እንደምናመሻችሁ በዛሬ ምሽት ዝግጅታችን በወቅታዊ ሁኔታ ላይ ውይይት ይዘናል። ቶ ለሀገራቸው ለምድራቸው ከናስተሳሰባቸው ሲበቁ ትልቅ ድል ነበር፣ ትልቅ ደስታ ነበር። በዚህ ደስታ መሀል ነው እንግዲህ አሁን ደግሞ ቅስማችንን የሚሰብር ሌላ ሁኔታ እየተፈጠረ ያለው የቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ ምክትል ሊቀመንበር አቶ አንዱ አለም አራጌ ናቸው። ጋዜጠኛ እስክንድር ነጋም በውይይቱ ተካቷል። ኢህአዴጎች ደግሞ ያለው እንቅስቃሴ አለ እንዳነሳ የምናነሳው እዚያ ባለፈው ሳምንት ውስጥ አዲስ አበባ ውስጥ የሆነውን ግር ግር ነው። ከዚህ በፊት ሶማሌ ውስጥ በዚህ ተመሳሳይ ነገር አይጠናል በሌሎች ቦታዎች፣ በደቡብ ክልል ውስጥም አንዳንድ ጊዜ በአማራ ክልል ውስጥም እንደዚሁ ብልጭ ድርግም የሚሉ ነገሮች አሉና እና ይሄ ያደጎች ያሉት ነገሮች የተጀመረውን ሰላማዊ ሰላማዊ ሽግግር ወደ ዲሞክራሲያዊ ሥርዓት የምናደርገውን ሰላማዊ ሽግግር አደጋ ላይ ሊጥሉ የሚችሉ ነው። የኢትዮጵያ ሙስሊም ማህበረሰብ መፍትሄ አፈላላጊ ኮሚቴ አባል አህመዲን ጀበልን ተጠይቀዋል። ሰዎች ማንነትን ማስታረቅ ያለመቻልን ነገር እኔ በትክክል የምገነዘባቸው ናቸው። ለምሳሌ አንድ ሰው ኢትዮጵያዊ ነው፣ ኢትዮጵያ ውስጥ ካለ፣ በሌላም አቅጣጫ ደግሞ የራሱ የብሔር ማንነት አለው። ሰው በመሆኑ ብቻ ዓለም ላይ ካሉ ሰዎች ሁሉ ጋር የሚጋራው ማንነት አለው። እንደዚሁም ደግሞ ሃይማኖታዊ ማንነት አለው። እነዚህን አራት ማንነቶች በትክክል አጣጥመን ለመሄድ ምን ያህል ስራ ሰርተናል ብለን ስናይ? ድርጅቶች አሉ። ሌላ ዘገባም አለን። በአማራ ክልል የሚገኙ ትምህርት ቤቶች አብዛኞቹ ከደረጃ በታች መሆናቸውን የአማራ ትምህርት ክልል ትምህርት ቢሮ አስታውቋል። በዚያኛው ዳታ ተመሳስተን ስናየው ግን ከ80 ፐርሰንት በላይ ደረጃቸው ከደረጃ በታች ደረጃ ሁለትና ደረጃ አንድ ማለት የትምህርት ቢሮ ኃላፊው ዶክተር ይልቃል ከፍ አለ ናቸው። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን፣ ካድማስ ተሻገሩ።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 ወደ ቀዳሚው የውይይት ክፍለ ጊዜያችን እናልፋለን። ሰሞኑን በአዲስ አበባና በአካባቢዋ የተፈጠሩ አድራጎቶች የብዙ ውስብስብ ችግሮች ነጸብራቅ ናቸው ብለዋል ቪኦኤ ያነጋገራቸው አንዳንድ እውቅ የፖለቲካና የማህበረሰብ መሪዎች። መንግስት የዜጎችን ደህንነት ለመጠበቅ ይበልጥ መስራት ያለበት ቢሆንም የሰብአዊ መብቶችን በማክበር በኩል ብርቱ ጥንቃቄ ማድረግ እንዳለበትም መክረዋል። መለስካቸው አማ ዝርዝሩን ይዟል። ካለፈው ሳምንት ማብቂያ ጀምሮ ለጥቂት ቀናት በአዲስ አበባ በቡራዩና በአርባ ምንጭ ከተሞች የታዩ ግጭቶችን መሠረት በማድረግ ቪኦኤ ሶስት ታዋቂ ኢትዮጵያውያንን አነጋግረዋል። የቀድሞው አንድነት ለዲሞክራሲና ለፍትህ ፓርቲ የህዝብ ግንኙነት ኃላፊ የነበሩት አቶ አንዱዓለም አራጌ፣ እውቁ ጋዜጠኛ አቶ እስክንድር ነጋ እንዲሁም የኢትዮጵያ ሙስሊሞች ማኅበረሰብ ችግሮች መፍትሄ አፈላላጊ ኮሚቴ አባል አቶ አህመዲን ጀበል በሰሞኑ ግጭቶች ላይ በተነሱላቸው ጥያቄዎች ሀሳቦቻቸውን ሰጥተዋል። ለሁሉም በመጀመሪያ የሰነዘርኩላቸው ጥያቄ አሁን ኢትዮጵያ የምትገኝበትን ፖለቲካዊ ሁኔታ እንዴት እንደሚመለከቱት ነበረ። መጀመሪያ አቶ አንዱዓለም አራጌን ነበር የጠየኳቸው። በሚገርም ሁኔታ በገዢዎቻችን ዘንድም በህዝቡም ዘንድ ያለው ፍላጎት ተመሳሳይ ነው። ዲሞክራሲ እንዲወለድ ትልቅ ፍላጎት አለ። በስደት ላይ የነበሩ ኢትዮጵያውያን ወገኖቻችን ወደ ሀገራቸው እየገቡ ፈንጠዝያ ላይ ነው ያለ ነው የፖለቲካ አመራሮችም የግንቦት ሰባትን የኦነግ አመራሮች ወደ ሀገራችን በመግባታቸው በጣም ትልቅ ደስታ ተሰምቶኛል። የሁላችንም ደስታ ነው። ምክንያቱም ምንም ያህል የፖለቲካ ልዩነት ቢኖረን ወንድሞቻችን ከሀገራቸው ከምድራቸው ርቀው በወደ ባሻነት በባይታወርነት ተስፋ ቆርጠው ገድለው ለመሞት ወስነው በሌሎች ሀገር ታዛ ሲኖሩ ትልቅ ውርደት፣ ትልቅ ቅስምም ልብን የሚሰብር ሁኔታ ነበር እና ያ ሁኔታ ቀርቶ ለሀገራቸው ለምድራቸው ከናስተሳሰባቸው ሲበቁ ትልቅ ድል ነበር፣ ትልቅ ደስታ ነበር። በዚህ ደስታ መሀል ነው እንግዲህ አሁን ደግሞ ቅስማችንን የሚሰብር ሌላ ሁኔታ እየተፈጠረ ያለው። አቶ እስክንድር ነጋ ይህንን ጥያቄ የመለሱት በተለየ መንገድ ነው። ለውጡ አስተማማኝ ደረጃ ላይ አለ ብዬ አስባለሁ። አትሊስት ቢያንስ ቢያንስ ከኢህአዴግ ውስጥ የመቀልበስ አደጋ ወጥቷል ከዚህ በፊት ጠቅላይ ሚኒስትሩ ፓርላማ ላይ ባቀረቡት ሪፖርት ከዚህ በኋላ በፓርቲው ውስጥ በመንግስት ውስጥ የለውጡን ሂደት የሚቃወሙት ከመፈራገጥ ባሻገር ምንም ያመጡት ነገር የለም ሂደታችን ለውጡ አስተማማኝ መሰረት ላይ ቆመዋል ያሉትም አሁንም ቢሆን ከፓርቲው ውስጥ ከመንግስት ውስጥ አዲሱን የኢህአዴግ አመራር ሊቀለብስ የሚችል ነገር አለ ብዬ ለእኔ አይታየኝም አዲስ ከውጭ አይታየኝም ውስጥ ስላለው ሁኔታ በዝርዝር አላውቅም። በሌላው ገጽታው ደግሞ አሁን ከኢህአደጎች ደግሞ ያለው እንቅስቃሴ አለ። ግን ለአንድ ምሳሌ የምናነሳው እዚያ አሁን ባለፈው ሳምንት ውስጥ አዲስ አበባ ውስጥ የሆነውን ግርግር ነው። ከዚህ በፊት ሱማሌ ውስጥ አቶ አመሪን ጀበል ደግሞ የራሳቸው አስተያየት አላቸው። ህገወጥ ተብለው በሽብር የተፈረጁ ድርጅቶች የሚሆኑ ተቋማት ሁሉም ወደ ሜዳው የመምጣት ሁኔታ አለ። ይህን ማኔጅ የምናረግበት መስመሩ ወይንም ሲስተሙ እኔ እንደምረዳው አልተበጀም። ስለዚህ ተዘግቶ የነበረ ሁሉም ሰሊብሬት ማድረግ እና ሁሉም ሀሳቡን ወደ አደባባይ ማውጣት ላይ ሲመጣ በሽግግር መስመር ውስጥ ፍሬሙ ምንድን ነው አስተናግደን የምናልፍበት የሚለው ላይ የተሰራ ነገር ብዙም ካለመኖሩ ጋራ ይህንን እንደ ምክንያት በመጠቀም የሚሆን በዚሁ ጊዜ ውስጥ የራስን ጥቅም ለማምጣት ከፍ ያለ ስራ መስራት የሚሆን ብቻ በርካታ ምክንያቶች ተደራርበው አሁን ያለው ነገር ያው በአደባባይ የምናያቸው ውስጡ ንም ታምቀው የነበሩ ነገሮች ሲከፈቱ መሰል ነገሮች መከሰታቸው ያው የሚጠበቅ ነገር ነው እና በዛ ወሳኝ ምዕራፍ ውስጥ ነው ያለ ነው። በአሁኑ ጊዜ እንግዲህ ጎልተው የሚታዩት የሰላምና መረጋጋት እጦት፣ በተለያዩ ስፍራዎች የግጭቶች መቀስቀስ፣ ጭካኔ የተሞላበት ግድያና የመሳሰሉት ናቸው እና በዚህ ይህን ሲመለከቱት መንስኤው ምን ይመስለውታል እርስ ምንድን ነው ይላሉ? እንግዲህ በዋናነት ያው ፖለቲካውን ሂደት ካየን፣ ለምሳሌ ማንኛውም መንግስት ስልጣን ላይ መውጣቱ ያው የመጀመሪያው ምዕራፍ ብለን ወስደት፣ ሁለተኛ ሰላምና መረጋጋቱን መፍጠር ነው። ከዛ በኋላ ነው ሶስተኛ ልማት ላይ የሚሰራው። በዚህ ሂደት ውስጥ መንግስትን የህዝቡ የሚደግፈው መንግስትን እና ተቀባይነት ያለው መንግስት ከሆነ ስልጣን ላይ መኖሩንም ይፈልጋል። ቀጥሎ ሰላምና መረጋጋቱንም እንዲያመጣ ይፈልጋል። በሶስተኛ ምዕራፍ ልማቱንም እንዲያመጣ ይፈልጋል። በሚቀጥለው ምዕራፍ በተቃራኒው ደግሞ መንግስቱ እንዲቆይ ወይንም እንዲቀጥል የማይፈልግ አካል ወደ ልማት ከደረሰ ከልማት ወደ ሰላምና መረጋጋት አጀንዳ እንዲመለስ፣ ከሰላምና መረጋጋት አጀንዳ ደግሞ ስልጣን ላይ የመቆየቱ ነገር ጥያቄ ምልክት ውስጥ እንዲገባ የማድረግ ወደ ኋላ የመመለስ ሪቨርስ የሆነ አክሽኖች ይኖራሉ። አንዳንዶቹ ነገሮች ሳያቸው ባለፉት አምስት ወራቶች ከፍተኛ የሆነ መነቃቃት፣ ለውጥ፣ ተስፋ እና ፍጹም አምስት ወር ጊዜ እንኳን በማይመስል ሁኔታ ብዙ መልካም የተገነቡ ነገሮች አሉ። እነዚህ ነገሮች የመቀልበስና ተስፋውን ጥያቄ ምልክት ውስጥ የመክተት አይነት ነገሮችም አሉ። ማኑ የሚለው እንዳለ ተቀምጦ ይህን በትክክል የምናየው ሂደት ነው እና በሌላም አቅጣጫ ደግሞ እንደ ችግር ከአምስት ወር በፊትም ጀምሮ በርካቶች ኢትዮጵያ ውስጥ የተፈናቀሉበት ሁኔታ አለ። ለምሳሌ በሌላም አቅጣጫ ደግሞ ማንነት ላይ የተገንብተው የተሰሩ ከፍተኛ ስራዎች አሉ። ኢትዮጵያ ውስጥ ማንነት ስል ብዙ ጊዜ ሰዎች ቶሎ ፒክ የሚያደርጉት የብሄር ማንነትን ነው። እኔ ኢትዮጵያ ውስጥ የብሄር ማንነት ብቻ አይደለም ፕሮብሌም የፈጠረው ኢትዮጵያውያን። አሁን ባለው የፖለቲካ ስርአት ኢዲዮሎጂው ያው ብሄርን መሰረት አድርጎ ነው አደረጃጀቱ። ትናንት ሶሻሊዝም በነበረም ጊዜ ከዛ በፊት ሃይማኖትንም መሰረት አድርጎ በነበረው ስርአት ቢሆን ጨካና የሆኑ እርምጃዎች ፖለቲካውን አይዲዮሎጂን መሰረት ያደረጉ በሁሉም አቅጣጫ ጠርዝ ጠርዙን ጽንፍ ጽንፉ እየተያዘ በነበረበት ዘመኖች ሁሉ መሰል ነገሮች አልመጡም ወይ? በሶሻሊስት ዘመን ላይ አንድ አይነት ሶሻሊዝምን አይዲዮሎጂ የያዙ ሰዎች ስራና ቀኝ ተሰልፎ በአካሄድ ተለያይተው ብዙ ደም አልተቃቡም ወይ? ከዛም አልፎ ሃይማኖትን የፖለቲካ መሰረትና የአይዲዮሎጂ ማዕከል ሆኖ በቀጠለበትም ዘመን በሃይማኖት ምክንያት ብዙ ጥፋቶች ደርሰዋል። ስለዚህ በሁሉም ነው በብሄሩ ብቻ አይደለም። ኢትዮጵያዊነትንም የሚያቀነቅነው አካል ይሁን ብሔረንም የሚያቀመጥ ነው የሚሆን ሌሎች ሌሎች በመደብም ይሁን በተከፋፈለበት አደረጃጀቱ በተኬደበት ጊዜ ሁሉም ነገር ላይ ሚዛናዊነት ክፍተቶች አሉ ዛሬንም ጨምሮ እና እነዚህ ሚዛናዊነት መካከለኛ የመሆን ሁኔታ መጥፋት በሁሉም ዘመን ላይ ጽንፍ የሆነውን እንድንይዝ ጽንፍ የሆነውን ደግሞ ስያዝ በዛ ጋር ተስታኮ ብዙ ህይወቶች ብዙ ዋጋ የተከፈለበት አንዱን የመጨፍለቅና የመደፍጠት ሂደቶች በተደጋጋሚ ተፈጽመዋል። እነዚህ ሁሉ አጠቃላይ እንደ ሀገር ነው ይሄ ፕሮብሌም ያለው። ልክ ነው። በእርግጥ ባለፉት ሀያ ሰባት ዓመታት ብሔር ላይ ትኩረት ተደርጎ ብዙ ስራ ተሰርተዋል። ሰዎች ማንነትን ማስታረቅ ያለመቻልን ነገር እኔ በትክክል የምገነዘባቸው ናቸው። ለምሳሌ አንድ ሰው ኢትዮጵያዊ ነው ኢትዮጵያ ውስጥ ካለ፣ በሌላም አቅጣጫ ደግሞ የራሱ የብሄር ማንነት አለው። ሰው በመሆኑ ብቻ ዓለም ላይ ካሉ ሰዎች ሁሉ ጋር የሚጋራው ማንነት አለው። እንደዚሁም ደግሞ ሃይማኖታዊ ማንነት አለው። እነዚህን አራት ማንነቶች በትክክል አጣጥመን ለመሄድ ምን ያህል ስራ ሰርተናል ብለን ስናይ ክፍተቶች አሉ። ብሔር ላይ የሚሰራው ብሔሩን አንግልና ትኩረት አድርጎ ከፍ አድርጎ የሚያወራው ኢትዮጵያ የሚለውም ኢትዮጵያዊነቱ ላይ ነው ሃይማኖቱም ሃይማኖቱ ብቻ ላይ ነው። ሰው ብለንም ስንል ያው ሰው ነን እንላለን እንጂ ብዙ ጊዜ በሰውነት ብቻ ላይ የሚሰራ አካልም ብዙ የለም። እነዚህ ነገሮች ስናይ በባህሪያቸው ማንነቶቹ አግላይ ናቸው። ይህ አይነት ኮምፕሌክስ ጉዳዮች ውስጡ ስላሉ ተዘግቶ የነበረ በር ሲከፈት ከዛም አልፎ ሰውን አቅጣጫ መስጠትና መምራት አለባቸው የሚባሉ አካላት መምራት ሲሳናቸው የሚመራው በየሰፈሩ ያለ ሰው ነው። በየሰፈሩ ያለ ሰው ደግሞ ምን ያህል ስሜትን የያዘ ነው ትላል። አንዳንዴ ከስሜት ተቆጥበው መፍትሄ መስጠት ይችላሉ መምራት ይችላሉ ብለህ የምታስባቸውም ሰዎች ስሜቱን ይዘው ፊት ለፊት ሲገኙ፣ ጉዳዩ ውስብስብ ነው። የብዙ አመታት ችግር አለ። በአንድ ጀንበር የሚፈታ ነገርም አይደለም። ከሆነ ምዕራፍ ወደ ሆነ ምዕራፍ መሻገር በራሱ የሚፈልጋቸው ሂደቶች አሉ እና እነዚህ ጉዳዮች ላይ በትክክል መንገዱ ግልጽ አለመሆኑ የሚፈጥራቸው ክፍተቶች አሉ እና የሰው ልጅ ህይወት በዚህ መልኩ መጥፋቱ አሳዛኝ ነው። ድርጊቱ ማንም የፈጸመው ማን የተወገዘ ነው። ለአቶ አምዶ አለማድራጌ ዋናው የችግሩ ምንጭ ሌላ ይመስላል። እንደሚታወቀው ላለፉት ሀያ ሰባት አመታት አብረን እንዳልተጋባን እንዳልተዋለድን የደምና ስጋ ውድን እንዳልሆንን አብረን እንዳልተረገጥን አብረን እንዳልተጨቆንን አብረን ዳር ድንበራችንን እንዳልጠበቅን፣ እንዳልሞትን፣ አብረን እንዳልተቀበርን፣ አብረን ለተስፋችን እንዳልታገልን የሚሰብክ እጅግ መሰሪ የሆነ አገዛዝ ነው የነበረው። ያ አገዛዝ ልጆቻችንን ስለ ልዩነት፣ ስለ ዘረኝነት እንደ ጡጦ እየጋተ ነው ያሳደጋቸው። ከአመታት በኋላ ይህ ክፉ አሰራር በልባችን በልጆቻችን ልብ ውስጥ ፍሬ ያፈራ ይመስላል። አገዛዙ ውስጥ የነበሩ ሰዎች ምናልባትም ለውጡ አላስደሰታቸውም የተወሰኑት ስለዚህ ያንን ለውጥ ለማጨናገፍ በራሳቸው መንገድ የሚሄዱ ይመስላል። በሌላ በኩል ደግሞ በዚህ ሀያ ሰባት አመታት ውስጥ ልጆቻችን ተኮትኩተው ያደጉበት የዘር ፖለቲካ ወደ አልፈለግነው አቅጣጫ እየወሰደን ይመስላል። ይሄ ጭካኔውም ከዛም የሚመነጭ ይመስለኛል። የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት አቶ ለማ መገርሳ ለመንግስት መገናኛ ብዙሃን በሰጡት መግለጫም በዚህ ጉዳይ ላይ መንግስት ያለውን መረጃና ግንዛቤ ምን እንደሚመስል ፍንጭ ሰጥተዋል። ከፍተኛ እርምጃዎችን እየወሰደን ያለው በተለያየ ምክንያት አገር ጥለው የወጡ የፖለቲካ ፓርቲዎች ተፎካካሪ ፓርቲዎች ወደ ሀገራቸው ተመልሰው በሙሉ ነፃነት እንዲንቀሳቀሱ እንዲወዳደሩ በሩን ከፍቷል፣ ምህዳሩን አስፍቷል። ይሄ ለእኛ እንደ መንግስት ሸክም አይደለም ለማለት አይደለም። ሸክም አለው፣ ብዙ አስቸጋሪ ነገሮች አሉ። ነገር ግን ለዚህ ሀገር ዘላቂ ሰላም ለማምጣት ሲባል ይህን ያህል ከባባድ እርምጃዎችን እየወሰደን ያለው መንግስት። ነገር ግን አሁን ስብሰባ የሚጠራ ብዙ ነው፣ ሰላማዊ ሰልፍ የሚጠራ ብዙ ነው። ግርግሩ ገበያውና ድግሱ በጣም ብዙ ነው፣ በዝቷል። ሁሉም አካባቢ ላይ የገበያ ግርግር ለሌባ ያመቻል እንደሚባለው ሁሉ ገበያ የሚወጣ ሁሉ ሻጭና ገዢ ብቻ አይደለም፣ ሌባም ተቀላቅሎ ገበያ ይወጣል። ህዝቡ መጠንቀቅ አለበት። የሚፈልገውን የሚደግፈውን በስነ ስርዓት ወጥቶ መቀበል ማክበር ባህላችን ነው፣ ወጋችን ነው፣ ተገቢም ነው። ነገር ግን ከእንደኛ አይነት ነገሮች ጋር ተቀላቅለው የሚወጡና የሚሰሙ መፈክሮች፣ የሚፈጸሙ ተግባሮች ጎጂዎች ናቸው። አንዳንዶቹን የምናያቸው በዚህ ረገድ አንደኛ የፖለቲካ ፓርቲዎች ተወደ ተፎካካሪ ፓርቲዎች ለሚያደርጓቸው ማናቸውም ነገሮች ሙሉ ኃላፊነት መውሰድ መቻል አለባቸው። ለሚያደርጓቸው ማናቸውም ነገሮች ኃላፊነት በተሞላበት መንፈስ ማድረግ መቻል አለባቸው። በፖለቲከኞች ስምም ኃላፊነት የጎደላቸው ግለሰቦችም አይጠፉ። በሆነ አጋጣሚ መድረክን ሲያገኙ፣ ሚዲያ ላይ ሲወጡ ህዝብን የሚያቀራርብ ሳይሆን ህዝብን የሚያለያዩ ህዝብን የሚከፋፍል የሚያቃቅር መልእክቶችን የሚያስተላልፉበት ሁኔታዎችም እየታዘብን ነው። ይሄ ጎጂ ነው፣ ጠቃሚ አይደለም። በአሁኑ ጊዜ ሁላችን የምንፈልገው የጋራ አገራችን ሁላችንን የምትጠቅም ሰላማዊ የሆነች አገር እንድትኖረን ነው የምንፈልገው እንጂ ማንም ግለሰብ በተፈጠረው አጋጣሚ ህዝብን እንዲያቃቅር አይደለም። ህዝብን እንዲከፋፍል፣ አንዱ በአንዱ ላይ እንዲነሳሳ፣ እንዲቀሰቀስ አይደለም። ይህንን አንፈልግም። ካለፉት ጥቂት ወራት ወዲህ በአዲሱ ጠቅላይ ሚኒስትር በዶክተር አብይ አህመድ የሚመራው የለውጥ ኃይል የሚከተለው የሕግ ማስከበር አሰራር ስልትም የተለየ ይመስላል። ቪኦኤ ስለዚህ የጠየቃቸው አቶ አንዱ አለም አራጌ የሚከተለውን አስተያየታቸውን እንዲህ ሲሉ ሰጥተዋል። መቼም በእነሱ ጫማ ውስጥ ሆኖ ለማሰብ ይከብዳል። ብዙ ስሌት ውስጥ የሚከቱት ነገር እንዳለ ገምታለሁ። ነገር ግን ትንሽ የመዘናጋትና የመዘጌት ነገር ያለ ይመስለኛል። ይግደሉ ያፍኑ ማለት አይደለም። ግን ይቺ ሀገር ከአቅሟ በላይ የምትከፍለው የፖሊስ ሰራዊት አለ በብዙ ሺ። ለዚህ ጊዜ ትኩረት በሚሹ ቦታዎች ላይ ቀድሞ ፍሬም ተደርጎ ማስተማራት እና ህዝቡን ከአደጋ ሊጠብቀው ይገባል። እስካሁን አገዛዝኖ ሲያጠቃው የነበረው ህዝቡን፣ አሁን ደግሞ መንግስት የህዝብ መንግስት ነኝ ካለ ህዝቡን ከጥቃት ሊታደገው፣ ሊጠብቀው ይገባል እና የህዝቡን መብት ማክበሩ ተገቢ ነው። የሰለጠነ መንገድ ነው። ግን ደግሞ ለእኛ እንግዳ የሆነውን የዲሞክራሲ ጽርታ ሀሳብ ሁኔታ ለማለማመድ ቀድሞው ችግሮች ሊፈጠሩ እንደሚችሉ ገምቶ ከወዲሁ ነገሮችን መከላከል፣ ደም ከተቃባን በኋላ ደመነፍስ ውስጥ ከገባን በኋላ ጩኸንም ተጋለንም አናቆመውም። አቶ እስክንድር ነጋ ደግሞ በዚህ ረገድ ለየት ያለ አመለካከት አለው። ወደ ዲሞክራሲያዊ ስርዓት የምናደርገው ጉዞ ህግና ስርዓት ካልተገበረ ከዳር ላደርሷቸው ነው። ስለዚህ ህግና ስርዓት መኖር አለበት። ስርዓተ አልበኝነት ማዕቀፍ ውስጥ ሰላማ የሆነ ሽግግር ሊኖር አይችልም። ይህ ምንማ አያጠያይቅም። ግን ምን አይነት ነው? እንዴት ነው ህግና ስርዓት የሚከበረው? የትኞቹ ናቸው የህግና ስርዓት ጥያቄዎች፣ የትኞቹ ናቸው የፖለቲካ ጥያቄዎች የሚሉት መለየት መቻል አለብን። ለምን የፖለቲካ ጥያቄዎችም በህግና ስርዓት ልመለሳቸው አችል። የፖለቲካ ጥያቄዎችን እና የህግና ስርዓት ጥያቄዎችን በደንብ መለየት አለብን። ሰውን መግደል የፖለቲካ ጥያቄ አይደለም። ሰውን ማፈናቀል የፖለቲካ ጥያቄ አይደለም። ይህ የህግ እና ስርዓት ጥያቄ ነው። ስለዚህ በዛ አግባብ መመለስ አለበት። አይ ሽግግር ሂደቱ በምን በየትኛው መንገድ መሄድ አለበት የሚለው ግን የፖለቲካ ጥያቄ ነው። በዛ ረገድ የፖለቲካ መርዳት ያስፈልገዋልና፣ በጣም ወሳኝ ነጥብ የምለው ምንድን ነው? የፖለቲካ ጥያቄዎችን እና የህግ እና ስርዓት ጥያቄዎችን መለየት አለበት። ለቪኦኤ በሰሞነኛው ጉዳይ ላይ አስተያየታቸውን የሰጡት ሁሉም የሚስማሙበት ግን ይህን ለውጥ ወደሚቀጥለው ምዕራፍ ለማሸጋገር ህዝብ፣ መንግሥት፣ የፖለቲካ ድርጅቶች በተለይ ደግሞ ወጣቶች በጥንቃቄና በእውቀት እንዲጓዙ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የምትከታተሉት የጋቢና ቪዮኤ ዝግጅታችንን ነው። ሰሞኑን በአዲስ አበባና በዙሪያዋ ማለትም በቡራዮና አጎራባች ከተሞችና ቀበሌዎች በተከሰተ ግጭትና ጥቃት በርካታ ዜጎች ህይወት ማለፉ ይታወሳል። እንደዚሁም ደግሞ ቁጥራቸው ለጊዜው ያልታወቀ የቡራዮ ና አካባቢዋ ነዋሪዎች ተፈናቅለው በተለያዩ ቦታዎች በአዲስ አበባ በትምህርት ቤቶችና በቤተ ክርስቲያን በመጠለያ ውስጥ እንደሚገኙ ይታወቃል። ጠቅላይ ሚኒስትር አብይ ይህንን ጥቃት ተከትሎ የተፈናቀሉ ኢትዮጵያውያንን በጎበኙበት ወቅት ኢትዮጵያውያን በኢትዮጵያውያን ላይ በፈጸሙት ድርጊት ማዘናቸውን ገልጸው የተጎዱትንም ዜጎች አጽናንተዋል። ወንጀሉን ፈጽመዋል የተባሉትን ተጣርተው ለፍርድ እንደሚቀርቡም ተናግረዋል። እነዚህን ተፈናቃዮች በጎበኙበት ወቅት

ከእንደዚህ አይነት ውርደት ለመውጣት የሚያዋጣው ነገር ይቅር ማለት ብቻ መሆኑንም አስምረውበታል። ምክንያቱም መገዳደል መጨረሻ የለውም ብለዋል። ሲቀሰቀስ የሚመጣው ወጣት ስለሆነ ወደዛ ወንድምን በመግደል አሸነፍ ይመስለዋል። ከሶማሌ ክልል ረማዊ ሲፈናቀሉ እንደዚህ ሰ

ጠቅላይ ሚኒስትሩ ቀደም ብላችሁ እንደሰማችሁት በደረሰው በደል ማዘናቸውን ገልጸው ዛሬ በብሔር የተጀመረ ግጭት ነገ ደግሞ በክልል ከዚያም በጎሳ ቀጥሎም በከተማ እያለ ይቀጥላል። የሚያዋጣው ይቅርታ ብቻ ነው። እርስ በርስ በመጋጨት የሀገሪቱን ሰላም ማስጠበቅ አይችልም። የሀገሪቱን ሰላም ለማስጠበቅ ሁሉም ለሕግ ተገዢ መሆን አለበት ብለዋል። አያይዘውም ይህን ድርጊት የፈጸሙትና ያቀነባበሩት አካላት በሀገሪቱ የተጀመረውን የዲሞክራሲ መንገድ ማላገጫ ለማድረግ ያደረግ መሆኑን ጠቅሰው እነዚህ ወገኖች ለጊዜው አደጋ ሊያደርሱ ይችላሉ፣ ኢትዮጵያን ግን ማፍረስ አይቻላቸውም ብለዋል። ወንድሞቻችን ግን በማፍሰስ ጦርነት በማስቸገር ተሳክቶላቸውም ኢትዮጵያ እንደመጠን ግን መቼም አይሳካላቸው ነው። መቼም አይሳካላቸው የተሳሳውን ግን ጠጡት፣ ወይም ግን ደም መጠጣት የሚያረካቸው ከሆነ ጠጡት። ኢትዮጵያን ማፍረስ ግን ህልም ነው። ጠቅላይ ሚኒስትሩ ለተቃዋሚ ፓርቲዎችን መልእክታቸውን አስተላልፈዋል። የማትቆጣጠሩትን ሰልፍ አደባባይ በመጥራት የኢትዮጵያውያን ደም ለመፍሰስ ምክንያት አትሆኑም ሲሉ መክረዋል። በአማራ ክልል የሚገኙ ትምህርት ቤቶች አብዛኛዎቹ ከደረጃ በታች መሆናቸውን የአማራ ክልል ትምህርት ቢሮ ገልጿል። አስቴር ምስጋናው ተጨማሪ አላት። በሀገር አቀፍ ደረጃ የትምህርት ቤቶች የጥራት ደረጃ የሚለካው በአራት ደረጃዎች ነው። ደረጃዎቹ የሚመዘኑት ደግሞ በሀገር አቀፍ ደረጃ በወጡ 26 መስፈርቶች ነው። ከፍተኛ የሚባለውና በአራተኛ ደረጃ ላይ የሚቀመጠው ትምህርት ቤት ምቹ የመማሪያ ክፍሎች ያሉት፣ የመማር ማስተማሩ ሂደት ጤናማ የሆነ፣ የተሟላ የትምህርት ቁሳቁስ ያለው፣ ከፍተኛ ውጤት የሚያስመዘግቡ ተማሪዎች የሚወጡበትና ሌሎች መስፈርቶችን ያሟላ ነው። በደረጃ ሶስት የተቀመጠው ደግሞ ብዙም ከደረጃ አራት ጋር የሚራራቅ አይደለም። በደረጃ ሁለትና አንድ የሚቀመጡ ትምህርት ቤቶች የተቆራረጠ የመማር ማስተማር ሂደት የሚደረግባቸው፣ የትምህርት ቁሳቁሶች በበቂ ሁኔታ ያልተሟሉላቸው፣ ጥሩ ውጤት የማያስመዘግቡ ተማሪዎች ያሉበት ነው። ታዲያ በዚህ ሀገር አቀፍ ደረጃ በወጣው መስፈርት ሲለካ በአማራ ክልል ያሉ ትምህርት ቤቶች በአብዛኛው ከደረጃ በታች ናቸው። ይህንን ያረጋገጡት ደግሞ ዶክተር ይልቃል ከፋለ የክልሉ ትምህርት ቢሮ ኃላፊ ናቸው። ከአሜሪካ ድምጽ ሬዲዮ ጋር በነበራቸው ቆይታ አንደኛው ግብዓትን በሚመለከት የያዘው ሀያ አምስት ፐርሰንት የሚይዝ ነው ከመቶ ሁለተኛው ሂደት መማር ማስተማሩን የሚመለከት ነው። ይሄ ደግሞ ሰላሳ አምስት ፐርሰንቱን ይይዛል። ሶስተኛው ውጤትን በሚመለከት ነው። ይሄ ደግሞ አርባ ፐርሰንት ይዛል። በአጠቃላይ መቶ ፐርሰንት ይዛል ማለት ነው። ከዚህ አንጻር የአማራ ክልል ትምህርት ቤቶች ሲለኩ ደረጃቸው ዝቅተኛ ነው። አብዛኞች ማለት ነው። በዚያኛው ዳታ ተመሳስተን ስናየው ግን ከሰማኒያ ፐርሰንት በላይ ደረጃቸው ከደረጃ በታች ነው። ደረጃ ሁለት እና ደረጃ አንድ ማለት ነው። ታዲያ ደረጃውን ለማሻሻል ምን ጥረት እየተደረገ ነው? ለ2011 የትምህርት ዘመን ደረጃ ማሻሻል አለብን ብለን ስንነሳ ለምሳሌ በ2010 ላይ 368 ትምህርት ቤቶች ከደረጃ በታች የሆኑትን መርጠን ደረጃቸውን በአንድ አመት ማሻሻል ይቻላል ወይ የሚል የሙከራ ስራ ተሰርቷል። የተለያየ ስልጠና ማኖ ተዘጋጅተዋል። ተከታታይ ድጋፍና ክትት ተደርጎላቸዋል። እርሰ መምር እንዴት የጎደላቸውን መሙላት እንዳለባቸው ትምህርት ስልጠና ተሰጥቷቸዋል። በየአመቱ ተለዋዋጭ ነው የሚሆኑ መስፈርቱ ማለት ትምህርት ቤት በዚህ አመት ውጤታማ ሊሆን ይችላል። በሚቀጥለው አመት ደግሞ ካልሰራ ዝቅተኛ ሊሆን ይችላል ማለት ነው ስለዚህ ከዚህ አንጻር ተነስተን 368 ትምህርት ቤቶችን በሙከራ ከደረጃ በታች የሆኑትን አይተናል ስንደግፍ ቆይተናል ከነዚህ ውስጥ ያየነው ምንድን ነው አብዛኛው ትምህርት ቤት ደረጃውን በቀላሉ ማሻሻል ይችላል የሚል እምነት ወስደናል በተለይ 79 ፐርሰንቱ ደረጃውን አሻሽሏል ስለዚህ በዚህ አመትም ወደ 1100 ደረጃ አንድ የሆኑ ትምህርት ቤቶችን ለማሻሻል እቅድ ይዘናል ከዚህ ጎን ለጎንም እዚህ ጋር ባይሄድም የትምህርት ቤቶች ገጽታ መሻሻል አለባቸው። አሁን አማራ ክልል ላይ በተወሰኑ ቢሆኑ ዳስ ትምህርት ቤቶች አሉ፣ ዳስ ክፍሎች አሉ። እንዲሁም አንዳንድ አካባቢ ሕጻናትን ማለት በዛፍ ሥር የሚያስተምሩ የሚያቆዩ አካባቢዎች አሉ። ስለዚህ በ2011 ላይ እነዚህም በሙሉ ቋሚ በሆነ ነገር፣ ምቹ በሆነ ነገር መቀየር አለባቸው የሚል ከወረዳ አስተዳዳሪዎች ጋር ከዞን አስተዳዳሪዎች ጋር ስምምነት ተደርሷል። ይሄ አንዱ ነው። ሁለተኛው ደግሞ በጣም ምቹ አልሆነ የትምህርት ግባት ያልተሟላላቸው ደግሞ ትምህርት ቤቶች በ2011 በህብረተሰቡ ተሳትፎና በትምህርት ቤቱ አመራር ድጋፍ ግባት እንዲሟላላቸው፣ ለምሳሌ መቀመጫ ወንበር የሌላቸው በርካታ ትምህርት ቤቶች አሉ። መቀመጫ ወንበር እንዲኖራቸው አጋዥ መጽሐፍ እንዲኖራቸው የሚለውን ነገር ተነጋግረን በዚህ በጋራ እየሰራ ነው የምንገኙ ማለት ነው። በክልሉ በዝቅተኛ ደረጃ ከተፈረጁ ትምህርት ቤቶች ተምረው የሚወጡ ተማሪዎች በአገር አቀፍ ደረጃ ካሉ ተማሪዎች ጋር ተወዳድረው ወደሚያልፉበት የከፍተኛ ትምህርት ምዘና ላይስ ውጤታቸው እንዴት ነው? አምና በጣም በጣም በተሻለ መንገድ የአማራ ክልል አስራ ሁለተኛ ክፍል ተማሪዎች ሰርተው ውጤታማ ሆነዋል። በዚህ አመትም በተሻለ መንገድ ያስፈተነው ተማሪ ቁጥር ያንሳል፣ ግን በማሳለፍ ምጣኔ ሲታይ ከሌሎች ክልሎችም እንዲሁም የተሻለ እንዴት ነው ነገሩ? አይጣረስም። ይሄኛውን ባልተሟላበት መንገድ ተማሪዎች እንዴት ውጤታማ ይሆናሉ የሚለው አንድ ጥያቄ ነው መጠየቅ ያለበት ማለት ነው። ነገር ግን ምንድነው መሰለሽ ለደረጃው፣ ለጊዜው ባይመጠንም በአብዛኛው እውቀትን ክህሎትንና ስነምግባርን አጣምሩ አጣምሮ የያዘ ነው። ስለዚህ አሁን ደረጃውን የመጠነ ትምህርት ቤት ባለመማራቸው በአጠቃላይ በሀገር ደረጃ ካለው የምዘና ስርዓት ጋር ተወዳድረው ከማለፈ አልገደባቸው። ምክንያቱም የተለየ ትኩረት አድርገዋል ማለት ነው፣ ወይ መምሩ የተለየ ደግፏቸዋል፣ ወይ ተማሪው ከወላጁ ጋር ሁኑ ቁጭ ብሎ በደንብ አድርጎ እየሰራ የጎደለውን እየለካ እየሞላ እንትን አግኝቷል ማለት ነው። የሚያግዘው የተለየ ኢንቫይሮንመንት አግኝዘዋል ማለት ነው። አሁን መገምገም መመዘን ትቻላለች። አሁን በዚህ ዓመት ስድስት መቶ አርባ ያመጡ አሉ። ደብረ ወርቅ አካባቢ ስድስት መቶ ሀያ ሰባት ያመጡ አሉ። ከዚያም እዚያ ስድስት መቶ ሀያዎቹ በጣም ብዙ ናቸው። በገጠር አካባቢ ያሉት ልጆች ናቸው ያመጡት። ያ ማለት ምንድን ነው? ያ ቢኖር ጠቃሚ ነው። ስራቸውን ያቀለዋል፣ የመረዳት ፍጥነቱን ይጨምረዋል። ነገር ግን እንዳያውቁ በፍጹም አይከለክላቸውም ማለት ነው። ተጨማሪ ጊዜ ይጠይቃቸዋል ማለት ነው። ደረጃውን በማሻሻል የሚያልፈውም አሁን ለምሳሌ ወደ 78 ፐርሰንቱ ግማሽና እዚያ በላይ ያመጡ አሰርቶ ያልፋል ተማሪ። እኛ ግን ብናሻሽለው ኑሮ ደረጃውን ከፍ ብናደርገው ኑሮ መቶ ፐርሰንት ልናደርገው ነበር የገባው ተማሪ። የሚታሰበውም እንደዚያ የገባው ተማሪ በሙሉ ወደ ዩኒቨርሲቲ፣ ቢያንስ ግማሽና እዚያ በላይ ዩኒቨርሲቲ ላይ ይገቡ ይችላሉ። ግን ግማሽና እዚያ በላይ ሊያመጡ ይችሉ ነበር። በአማራ ክልል ከአምስት ሚሊዮን በላይ ተማሪዎች እንደሚገኙ ከዶክተር ይልቃር ጋር በነበረኝ ቆይታ ለመረዳት ችያለሁ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር አድማጮች የዛሬው የጋቢና ጉዟችን በዚሁ ተጠናቋል። በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና እኔም መስታወት አራጋው ነበርን። ዝግጅታችንን ሲያቀናብርልን የቆየውም መቅቤል ያበሮ፣ ስርጭታችንን በመሀንዲስነት ሲሰራ የነበረው ሱሌማን ነበር። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።